የዲደብሊው ዜና ጤና ይስጥልኝ አድማጮች። በቅድሚያ አርዕስተ ዜናው እንሆ። ትናንት ሌሊት በሲዳማ ክልል ወንሾ ወረዳ በተከሰተ የመሬት መንሸራተት አደጋ የሞቱት ሰዎች ቁጥር 11 ደረሰ። የኢትዮጵያ ብሔራዊ ባንክ በውጭ ምንዛሬ ስርዓቱ ላይ ከዛሬ አንስቶ ተግባራዊ የሚሆን ማሻሻያዎች አደረገ። የባህር ዳር ከተማ አስተዳደር ጸጥታ ምክር ቤት በከተማዋ የሚታዩ የወንጀል ድርጊቶችን ለመከላከል ያስችላል ያለውን ውሳኔ አስተላለፈ። በሱዳን ያሉ ተፋላሚ ኃይሎች ጾታዊ ጥቃትና የሰብአዊ መብት ጥሰቶችን ፈጽመዋል ሲል የሰብአዊ መብት ተሟጋቹ ድርጅት ሁማን ራይትስ ዎች ወነጀለ። የጀርመን አየር መንገድ ሉፍታንዛና የፈረንሳዩ ኤር ፍራንስ ወደ ሊባኖስ ዋና ከተማ ቤሩት የሚያደርጉትን በረራዎች አቋረጡ። በፈረንሳይ የኢንተርኔት አገልግሎት መስመሮች ላይ ሆነ ተብሎ ጥቃት መሰንዘሩን የአገሪቱ ፖሊስ ዛሬ አስታወቀ። ዜናው በዝርዝር። በሲዳማ ክልል ወንሾ ወረዳ በተከሰተ የመሬት መንሸራተት አደጋ የሞቱት ሰዎች ቁጥር አስራ አንድ ደረሰ። በሌሎች ስድስት ሰዎች ላይ ደግሞ ጉዳት ደርሷል። ትናንት ሌሊት የተከሰተው የመሬት መንሸራተት መንስኤ በአካባቢው የጣለው ከባድ ዝናብ ሲሆን አደጋው የደረሰው በወረዳው ግሽሬ ጉድሞ ቀበሌ ውስጥ መሆኑን የወረዳው ባለስልጣናት ዛሬ ረፋዱ ላይ ለዶችበለ ተናግረዋል። በዚህ አደጋ አጠቃላይ አስራ ስድስት የሚጠጉ ሰዎች ናቸው የተጎዱት ከዚህ ውስጥ አስር የአስር ሰው ሕይወት አልፏል። የስምንቱ አስክሬን ተገንቷል። አጋጣሚ ሆኖ የመሬት መንሸራተት የተከሰተበት አካባቢ ትልቁ ወንዝ ስላለ የተንሸራተተው መሬት ሁለት ሰው ሕይወትን በወንዝ እንዲጠፋ እንዲሄድ ምክንያት ሆኗል። የወንሾ ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ከያሞ ኪምቢቻ አክለው እንደገለጹት በቤት እንስሶችና ንብረት ላይም ከባድ አደጋ ደርሷል። በስተ ደቡባዊ የኢትዮጵያ አካባቢ የሚገኙ ነዋሪዎች እየጣለ ያለውን ዝናብ ተከትሎ ከሚከሰት የመሬትና የጎርፍ አደጋዎች ጥንቃቄ እንዲያደርጉ የኢትዮጵያ ብሔራዊ ሜትሮሎጂ አገልግሎት እያሳሰበ ይገኛል። ኢትዮጵያ ውስጥ ባለፈው ሳምንት ሰኞ በደቡብ ኢትዮጵያ ክልል ጎፋ ዞን በተከሰተው አስከፊ የመሬት መንሸራተት ከ230 በላይ ሰዎች አስክሬን ተገኝቶ መቀበሩን የፌዴራል መንግስት የኮሚኒኬሽን አገልግሎት መግለጹ ይታወሳል። በአደጋው የሞቱ ሰዎች ቁጥር ግን ከ500 በላይ ሊደርስ እንደሚችል የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ጠቁሟል። የኢትዮጵያ ብሔራዊ ባንክ በውጭ ምንዛሬ ስርዓቱ ላይ ማሻሻያዎች አደረገ። ባንኩ ዛሬ እንዳስታወቀው የተደረጉት ማሻሻያዎች በሀገሪቱ መንግስት ትናንት ይፋ የሆነው የማክሮ ኢኮኖሚ ማሻሻያዎች አንዱ አካል ነው። በዚህም መሰረት ኢትዮጵያ በገበያ ላይ የተመሰረተ የውጭ ምንዛሪ ስርዓት ትከተላለች። የኢትዮጵያ ብሔራዊ ባንክ አበይት ያላቸውን 13 የውጭ ምንዛሪ ማሻሻያዎች ያስታወቀ ሲሆን ከእነዚህ መካከል የኢትዮጵያ ብሔራዊ ባንክ ሚና ገበያውን የማበረታታት ብቻ ይሆናል። ተጨማሪ ባንክ ያልሆኑ የግል የውጭ ምንዛሪ ቢሮዎች እንዲቋቋሙና የስራ ፍቃድ እንዲሰጣቸውም ይደረጋል። ቀደም ሲል በ38 የገቢ ንግድ ሸቀጦች ላይ ተጥሎ የነበረውን መገዳ ይነሳል። ኢትዮጵያ ውስጥ ነዋሪ የሆኑ ግለሰቦችም ሆኑ ድርጅቶች ከውጭ የሚልኳቸውን የሐዋላ ገንዘብ ወይም ክፍያ በውጭ አገር ገንዘብ አካውንት ከፍተው ማስቀመጥ ወይም በዛ ገንዘብ መገበያየትም ያስችላቸዋል። ከዛሬ አንስቶ ተግባራዊ መሆን የጀመረው ማሻሻያን ተከትሎ የብር ምንዛሪ ዛሬ በሰላሳ በመቶ ገደማ ዋጋው ሊቀንስ ችሏል። የባህር ዳር ከተማ አስተዳደር ጸጥታ ምክር ቤት በከተማዋ የሚታዩ የወንጀል ድርጊቶችን ለመከላከል ያስችላል ያለውን ውሳኔ አስተላለፈ። የጸጥታ ምክር ቤቱ ትናንት በአሰራጨው መረጃ እንዳመለከተው በተሽከርካሪዎች እንቅስቃሴ፣ በጦር መሳሪያ አያያዝ፣ በቤት አከራዮችና በሌሎች ጉዳዮች ላይ ክልከላዎችና ግዴታዎችን አስቀምጧል። ምክር ቤቱ ማንኛውም ባለሶስት እግር ተሽከርካሪ ወይም ባጃጅ ለዝናብና ለንፋስ በሚል በግራና በቀኝ እንደ መጋረጃ የሚጠቀሙትን ሸራ እንዳይጠቀሙ ከልክሏል። የመንቀሳቀሻ ጊዜያቸውንም ከጠዋቱ 12 ሰዓት እስከ ምሽት 12 ሰዓት ብቻ እንዲሆን እገዳ ጥሏል። በባለ ሶስት እግር ተሽከርካሪዎች ላይ የተጣለውን የሸራ ማንሳትና የሰዓት ገደብ በተመለከተ አንዳንድ አሽከርካሪዎች ውሳኔው ወቅቱን ያላገናዘበ ነው ሲሉ ይቃወሙታል ነው መሄድ አይችልም ን ማታም፣ ክረምት ነው። በዚህ ሰዓት ደግሞ ተሳፋሪ ሰው ደንበኛ ይዘ መንቀሳቀስ ልናቸው እንደኔ አመለካከት ወጥዋዋች ትክክለኛ ና ህብረተሰቡን ወጣቱን ነው ያላገናዘበ ነው ብዬ በዚህ ስላም ሰዓት ይዘገያል፣ ይቆያል። በጣም አምሽቶ የሚገቡ ሰራተኞች አሉ። ስለዚህ የሰዓቱ መሻሻል ያለበትኝ ባለ ሁለት እግር ሞተር ብስክሌቶች ላልተወሰነ ጊዜ ድረስ በከተማዋ እንዳይሽከረከሩ መታገዳቸውንም የከተማ አስተዳደሩ የጸጥታ ምክር ቤት አሳውቋል። እግረኞችን ጨምሮ የመንግስትም ሆነ የግለሰብ ማንኛውም አይነት ተሽከርካሪዎች እስከ ምሽት ሶስት ሰዓት ብቻ መንቀሳቀስ እንደሚችሉ መመሪያው አዟል። በጸጥታ ስራ ላይ የተሰማሩ አምቡላንሶችና የእሳት አደጋ ተሽከርካሪዎች ግን ይህ እገዳ አይመለከታቸውም ተብሏል። ይሁንና በማንኛውም ጊዜ ፍተሻ ሊደረግባቸው እንደሚችል ተመልክቷል። ቤት አከራይዎችም የተከራዮችን ማንነት ለሚኖሩበት ቀበሌና ፖሊስ ጣቢያ ማሳወቅ ግዴታ እንዳለባቸው ጠቅሷል። በባህር ዳር ከተማ ውስጥ ለሚፈጸሙ ውንብድናና ዘረፋ ባለ ሶስት እግር ተሽከርካሪዎች ዋና አጋሽ ሆነው እንደሚጠቀሱ የባህር ዳር ወኪላችን አለምነው መኮንን የላከልን ዜና ያመላክታል። አድማጮች የምትከታተሉት ከዶች ቨለ ዲ ደብልዩ የሚተላለፈውን የዓለም ዜና ነው። በሱዳን ያሉ ተፋላሚ ኃይሎች ጾታዊ ጥቃትና የሰብአዊ መብት ጥሰቶችን ፈጽመዋል ሲል የሰብአዊ መብት ተሟጋቹ ድርጅት ሁማን ራይትስ ዎች ወነጀለ። በተለይ ከሱዳን ጦር ኃይሎች ጋር እየተዋጋ የሚገኘው የሱዳን ፈጥኖ ደራሽ ኃይል በምህጻሩ አርኤስኤፍ ሴቶችን በቡድን መድፈሩን ጨምሮ በሴቶች ላይ ወሲባዊ ጥቃት ፈጽሟል፣ ሴት ልጆችን በግዳጅ ጋብቻ እንዲፈጽሙ አድርጓል ሲል ዛሬ ባወጣው መግለጫ አስታውቋል። በሱዳን ከ15 ወራት በላይ የዘለቀው ጦርነት ማብቂያ ምልክት አይታይም ያለው ሁማን ራይትስ ዎች በዘገባው የተባበሩት መንግስታት ድርጅትንና የአፍሪቃ ህብረት የሲቪሉን ማህበረሰብ ለመታደግ የጋራ ተልእኮ እንዲያደርጉ አሳስቧል። ሁለቱንም ተፋላሚ ወገኖች የወነጀለው ድርጅቱ ተጎጂዎች ወሳኝ የሆነ የድንገተኛ ጊዜ ህክምና እንዳያገኙና የጦር ኃይሉም ሆነ ብሎ በፈጥኖ ደራሽ ኃይሉ ቁጥጥር ስር ወደሚገኙ አካባቢዎች የሰብአዊ እርዳታዎችና የህክምና መገልገያዎች እንዳይገቡ ከጥቅምት ወር አንስቶ ከልክሏል ሲል ወቅሷል። የእስራኤል የደህንነት ካቢኔ በሂዝቦላ ታጣቂዎች ላይ ወታደራዊ ምላሽ እንዲሰጥ ዛሬ ተስማማ። ካቢኔው የተሰበሰበው የእስራኤል ይዞታ ወደ ሆነው ጎላን ተራራ ሮኬቶች ከሊባኖስ ከተወነጨፈና ቢያንስ 12 ሕጻናት ቅዳሜ ዕለት ከተገደሉ በኋላ ነው። ካቢኔው ለእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እና የመከላከያ ሚኒስትሩ አሸባሪ በተባለው ሂዝቦላ ላይ የሚወሰደውን እርምጃና የጊዜ ሰሌዳ እንዲወስኑ ስልጣን ሰጥቷቸዋል። ሂዝቦላህ በዩናይትድ ስቴትስ፣ በጀርመን እና በተለያዩ የአረብ ሀገራት በአሸባሪነት ተፈርጆበታል። ኔታንያሁ ትናንት እሁድ ሂዝቡላህ ከዚህ በፊት ከፍሎት የማያውቀው አይነት ዋጋ ይከፍላል ሲሉ ዝተዋል። የጀርመን አየር መንገድ ሉፍታንዛና የፈረንሳዩ ኤር ፍራንስ ከቅዳሜው ሮኬት ጥቃት በኋላ ወደ ሊባኖስ ዋና ከተማ ቤሩት የሚያደርጉትን በረራዎች አቋርጠዋል። የጀርመን ፌዴራል መንግስት ደግሞ በሊባኖስ የሚገኙ ጀርመናውያን በአፋጣኝ ሊባኖስን ለቀው እንዲወጡ ሲል ዛሬ አሳስቧል። ባለፈው ቅዳሜ በጎላንድ ተራራ አካባቢ እግር ኳስ ሜዳ ላይ ሲጫወቱ በነበሩ አዳጊ ህጻናት ላይ ሄዝቦላ ሰንዝሮታል በተባለው ጥቃት ዕድሜያቸው ከ10 እስከ 16 የሚገመት 12 እስራኤላውያን ተገድለዋል። በፈረንሳይ የኢንተርኔት አገልግሎት መስመሮች ላይ ሆነ ተብሎ ጥቃት መሰንዘሩን የአገሪቱ ፖሊስ አስታወቀ። ይህ የሆነው የፈረንሳይ የባቡር አገልግሎት ላይ ጥቃት በተፈጸመ በሶስተኛው ቀኑ ነው። ፖሊስ እንዳስታወቀው የበርካታ የቴሌኮም አገልግሎት ሰጪ ኩባንያ መስመሮች በፈረንሳይ ስድስት አካባቢዎች ከእሁድ እስከ ሰኞ አጥቢያ ድረስ ጥቃት ተፈጽሞባቸዋል። ከአገልግሎት ሰጪዎቹ አንዱ የሆነው በምጻሩ ኤስኤፍአር እንዳስታወቀው የኢንተርኔት ገመዶቹን በመጥረቢያ ወይም በኤሌክትሪክ መጋዝ በመቁረጥ እንዲበላሹ ተደርጓል ብሏል። ፍሪ የተባለው የኢንተርኔት አገልግሎት አቅራቢም የዚህ ጥቃት ሰለባ መሆኑን አስታውቋል። ኦሎምፒክ የሚካሄድባት ፓሪስ ከተማ ግን ከጥቃቱ መትረፏ ተዘግቧል። ፖሊስ በሁለቱ ጥቃቶች መካከል ግንኙነት ስለመኖሩ ገና እርግጠኛ አይደለም። የኦሎምፒክ መክፈቻ ቀን በባቡር መሰረተ ልማቱ ላይ ሆን ተብሎና ታቅዶ ተፈጽሟል ለተባለው ሴራም ይሁን ለዛሬው ጥቃት እስካሁን ኃላፊነት የወሰደ ወገን የለም። አርብ እለት ለተፈጸመው ጥቃት ግን የሀገር ውስጥ ሚኒስቴር ግራ ዘመሞችን እንደሚጠረጠር ዛሬ አስታውቋል። ይህ ዶችበለ ዲደብሊው ነው። አድማጮች አርዕስተ ዜናው በድጋሚ እንሆ። ትናንት ሌሊት በሲዳማ ክልል ወንሾ ወረዳ በተከሰተ የመሬት መንሸራተት አደጋ የሞቱት ሰዎች ቁጥር 11 ደረሰ። የኢትዮጵያ ብሔራዊ ባንክ በውጭ ምንዛሬ ስርዓቱ ላይ ከዛሬ አንስቶ ተግባራዊ የሚሆን ማሻሻያዎች አደረገ። የባህር ዳር ከተማ አስተዳደር ጸጥታ ምክር ቤት በከተማዋ የሚታዩ የወንጀል ድርጊቶችን ለመከላከል ያስችላል ያለውን ውሳኔ አስተላለፈ። በሱዳን ያሉ ተፋላሚ ኃይሎች ጾታዊ ጥቃትና የሰብአዊ መብት ጥሰቶችን ፈጽመዋል ሲል የሰብአዊ መብት ተሟጋቹ ድርጅት ሁማን ራይትስ ዎች ወነጀለም። የጀርመን አየር መንገድ ሉፍታንዛና የፈረንሳዩ ኤር ፍራንስ ወደ ሊባኖስ ዋና ከተማ ቤሩት የሚያደርጉትን በረራዎች አቋረጡ። በፈረንሳይ የኢንተርኔት አገልግሎት መስመሮች ላይ ሆነ ተብሎ ጥቃት መሰንዘሩን የአገሪቱ ፖሊስ ዛሬ አስታወቀ። አረስተ ዜናው የእስካሁኑ ነበር። መልካም ምሽት።